ግጥም ነው። የሳምንቱ አገርህ ናት። በቃ አንዳንዴ አንጎሌን እንደ ዣንጥላ አጥፌ አገሬን በወግ ሰልችቼ ፍቅሯን ከልቤ አጠንፍፌ ወደ እርሷ የሚያደርሱኝን መንገዶችን ሁሉ አጥሬ ሌላ ሌላ አገራ ያለሁ አገሬ ግን እንደ ጌታ የስቅለት ቀን በአራት አቅጣጫ ተወጥራ፣ እመስቀል ላይ ተቸንክራ፣ ጣሯን ቁልቁል በማሰማት ነገዋን በእኔ ለማየት ላማ ሰበቅታኒ አለች፣ ለማን ተውከኝ በዚህ ሰዓት። ፊቴም መልሼ ያየኋት ሐሳቤን እንደ መሥዋዕት ሰብስቤ ያቀረብኩላት፣ ዳሩ ሽሽት የት ሊያደርሰኝ ምን ዋዝ ለማን ልተዋት እንኳን አትርሳኝ እያለች ብትተወኝ እንኳ ላልተዋት አልኩኝ፣ ለራሴ ነገርኩት። ሩቁን ያን ጉሌን ዣንጥላ መልሼ ዘረጋሁላት፣ አፈሯን ጠርጌ ቁጨር ትንሣኤዋን ላለምላት። ይችናት አገሬ ማለት ሞታ እስከምትነሣ ተኝታ እስከምትነቃ። አገሬ ይችውናት። ነቢይ መኮንን ለአገሬና ለህልሜ እናመሰግናለን። ቀዳሚው ነገር ቀዳሚው ነገር፣ አዎ ሙዚቃ ነው። አሁን ግን የምሽቱ ዜማዎቻችን የዕለቱን የአውዳመት ስሜት እንዳይለቁ፣ የወቅቱንም ተጨባጭ ሁኔታ እንዳይዘነጉ ተደርጎ የተመረጡ መሆናቸው ይያዝልን። አብሮ የኖረን ሕዝብ ለማለያየት የሚደረገውን ቅንብር በማስወገድ ክልል፣ ቋንቋ ሳይለየን በፈለግንበት ሊያስኖረን ወደሚችለው አንድነታችን ለመምጣት እናስብበት እያልኩ መጪው ዓመት የሰላም የፍቅር፣ ችግራችን ሁሉ የሚፈታበት እንባችንን የምናብስበት ዘመን ያድርግልን። በተለይ ደግሞ ይህን መሰሉ የአድማጮች አስተያየት ለፕሮግራማችን የመዝናኛ ዝግጅት ልጓም እንድናበጅለት ያስገድደናል። ግን ደግሞ ሸማ በየፈርጁ ይለበሳል ይባል የለ አልከበርን ለሚሉን አድማጮቻችን ተከን ብለው ያደምጡን ዘንድ የይሁኔን አዲስ ዜማ መርጠናል። ለመለው አድማጮቻችን በድጋሚ እንኳን አደረሳችሁ መልካም አዲስ ዓመት ይሁንላችሁ እያልን በገና ጨዋታ አይቆጡም ጌታ እንዲሉ ይሁኔ በላይም በአዲሱ ዓመት የለም ሞት ይላለ ለእንቁጣጣሽ በለቀቀው አዲስ ስልቱ ሀገሬ ጋራ ነው ቁልፉና ማሰሪያው ኢትዮጵያዊነት ነው።

በመስከረም በመስከረም ሰላም ሰላም በመስከረም በመስከረም ሰላም ሰላም የመስቀለታ የመስቀለታ ባንድ ገበታ የመስቀለታ የመስቀለታ ባንድ ገበታ ባዲ ዘመን ባዲ ዘመን ይብቃ በለን ባዲ ዘመን ያ ወገኔ ዛሬ ምን አለ? ሆ አትንኩኝ ማንነቴን እንመልሱ እያለ ሆ ሲዘምር ዋለ